የክረምቱ እርሻ ጊዜ ሳይጠናቀቅ ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ደቡብ ወሎ የሚገኙ የአማራ ተወላጆችን ቀድሞ ወደ ነበሩባቸው ቀዮቻቸው እንዲመለሱ ለማስቻል የተለያዩ ስራዎችን እያከናወኑ መሆናቸውን የአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር ዛሬ ገልጸዋል። ርዕሰ መስተዳደሩ ተፈናቃዮቹ የተጠለሉባቸው ቦታዎች ድረስ ሄደው አነጋግረዋቸዋል። መስፍን አድራጌ ዝርዝሩን ይዟል። ርዕሰ መስተዳድሩ ዛሬ በደቡብ ወሎ ዞን ኩታበር ወረዳ በሚገኝ ጊዜያዊ የመጠለያ ካምፕ የሰፈሩ ተፈናቃዮችን ጎብኝተው ነበር። ተፈናቃዮቹ ከመንግሥትና ከሕዝብ የተደረገላቸውን እገዛ አድንቀው በተወሰኑ ጊዜያት በሚሰፈርልን አነስተኛ ቀለብ ስራ ከምንቆይ በዘላቂነት የምንቋቋምበት መንገድ ይመቻች የሚል ጥያቄ አንስተዋል። አሁን ይህ ሕዝብ እየተረዳ አይኖርም እና መንግሥት የምን ያህል ዘለቄታ ወደፊት ያለው ነገር ምንድን ነው? ምንስ ይዞልናል? ይህ የሕዝቡም የመንግሥቱም እርዳታ አሁን በቂምና እንትን ላይ ሆን ይችላል። ምን ተይዞልናል? ይህ ሁሉ ካምፕ ተቀምጦ ካልተንቀሳቀስና ካልሰራ እንዴት ነው የሚሆነው? በደሴ ዙሪያ እርዳታ በዘመድ እርዳታ፣ በወገን እርዳታ፣ ወገን ደግሞ የእኛ መምጣት በእንባ እያለቀሰን ተቀብሎናል። ግን ተመንግስት እንኳን ቢረዳንም እስከዚህም ነው። አሁንም ለወደፊት መንግስት ምን አየልን? የሚታየው ልጅ፣ ወጣት፣ ሴት፣ ገበሬ የሁላ እንደምን ይኖራል? አርሶ አደር ነበረ አሁን ግን በምን ላይ ይኖራል የሚለውን መንግስት ደግሞ ትኩረት አድርጎ ሊመለከተን ጥሩ ነበረ። እንደ ዞኑ አደጋ መከላከልና ምግብ ዋስትና ማስተ ማስተባበሪያ ጽሕፈት ቤት ኃላፊ መሳይ ማሩ ገለጻ በዞኑ 21683 ተፈናቃዮች አሉ። ከነዚህ ውስጥ 3150ው በሰባት ጊዜያዊ መጠለያ እንዲሰፍሩ ተደርገዋል። ቀሪዎቹ በዘመድ ቤት ተጠልለው፣ ጥቂቶቹን በራሳቸው ተከራይተው የሚኖሩ እንዳሉ ተነግሯል። ማስተባበሪያ ጽሕፈት ቤቱ ተፈናቃዮቹን ለመንከባከብ ጥረት ቢደረግም የመድኃኒት አቅርቦት እጥረት እንዳለ፣ የዕለት እርዳታም በወቅቱ እንደማይቀርብ ለርዕሰ መስተዳድሩ አስረድተዋል። የዕለት እርዳታውን በተመለከተ መቆራረጥ አለ። ጃሪና መካነ ኢየሱስ ላይ ችግር የለም። እውነት ለመነጋገር ከጃሪና መካነ ኢየሱስ ውጭ ያለው ግን የዕለት እርዳታ መቆራረጥ አለ። እዚህ ካምፕ ላይ ግን ወስድ እንደመታችሁ ለማቅረብ ጥረት አድርገናል። ሚያዝያ ወር ላይ ግንቦት ወር ላይ ቶታል ያላቀረብ ነው። አሁን ሰኔ ላይ ገብተናል። ስለዚህ ቀጣይ የሚኖረውም የክረምት ወቅት ስለሆነ የዕለት እርዳታው በተቻለ መጠን በወቅቱ ሊመጣና ሊደርስ የሚችልበት ሁኔታ ቢፈጠር እንደ ርዕሰ መስተዳድሩ የተነሱትን ጥረቶች ለማሟላት እንደሚሰራ አረጋግጠዋል። ይቀለብ የመሳሰሉት ጉዳዮች አሁኑ እንደሄድ ይህንን የሚመራውን መስሪያ ቤት በአስቸኳይ ወደ ቦታው መጥቶ ጉለቱን እንዲሞላ ቀጣይም የሚያስፈልጉ ድጋፎች እንዲያደርግ እናደርጋለን። መድኃኒት ጥረቱን በአስቸኳይ እንፈታለን። አሁኑኑ በዚህ ሁለት ቀን መድኃኒት ጥረት እንፈታለን። ህክምና በነጻ ነው የሚሰጣቸው። ለህፃናት መደረግ ያለባቸው ነገሮች እንዲደረጉ አስፈላጊውን ድጋፍ እንሰጣለን። እንደዚህ እንደናንተ ደግሞ ሌሎችን አካባቢዎች ደን እየጎበኘን ያለባቸውን ችግር እንፈታለን እንጂ እንደ አርጎባ ባሉ ወረዳዎች ላይ የሰፈሩ ተፈናቃዮች የመጠለያ አቅርቦት አላገኙም፣ ለከፋ ረሃብ ተጋልጠዋል የሚሉና በማህበራዊ ድረገጽ በፎቶ ተደግፈው የወጡ መረጃዎች በአካባቢው የመነጋገሪያ ርዕስ ሆነው ነበር። ችግሩ እንዳለ ቢታወቅም ነገሮች እንዲጋነኑ ተደርጓል ሲሉ ይመለሳሉ። የዞኑ ዋና አስተዳዳሪ ሰይድ መሐመድ፣ ቡድን ልከናል፣ አጣርተነዋል። የተወሰነ ህጻናት አሟቸው ስለነበር ቆላው ደግሞ ወደ አፋር የተጠጋ ጋር ከመሆኑ ጋር ተያይዞ በጣም በረሃማ ስለሆነ ቀን ላይ ህጻናት ሲተኙ በጣም የተጎሳቆሩ የተቸገሩ የተራቡ፣ አማራጭ የሌላቸው አይነቱ እንድመስል ሆኖ ተነስቷል እንጂ በተጨባጭ የሚበላ የሚጠጣ ስለጠፋ አይደለም። እንኳንስ ይህን ያህል ህዝብ አንድ ካምፕ አስገብቶ አይደለም። በራሱ በተለያየ መንገድ እንደዛ ነገሮች ሊያጋጥሙ ይችላል እና ከሆነው በላይ ረሀብ እንዳለ ችግር እንዳለ ይህንን የደረሱልን ጥሪ የሚያሰሙ ኢንፎርማል በሆነ መንገድ ወይ ደግሞ በተደራጀ መንገድ እገዛ ሳያደርጉ ለፌስቡክ ፍጆታ የሚጠቀሙ ደግሞ ውስን ሰዎች አሉ። ይህን በማህበራዊ ሚዲያ ለምታንቀሳቀሱ ወንድሞች እህቶችም ሁኔታውን ረጋ ሰከና አርጎ ቁም ነገሩን ሳንስልት ብንዘግበው መልካም። የህዝባችን መጎዳት የኛ መጎዳት ነው። ማህበራዊ ሚዲያ ላይ እንደሚዘግቡ ወንድሞች ቶች ችግሩ በሆነ ልክ ማንሳታቸው ማስታወሳቸው መወገታቸውን ግን አቶ ሸት አርጋሉ እኛም ወርደን መፍትሄ እንሰጣለን። ለአርጎባ ተፈናቃዮች መጠለያ ግንባታ መንግሥት አስፈላጊውን ድጋፍ እንደሚያደርግ ርዕሰ መስተዳድሩ አረጋግጠዋል። ከተፈናቃዮቹ ጋር የሰዓታት ቆይታ ያደረጉት አቶ አገኘው መፈናቀሉም ሆነ የሰላም እጦቱ የተዛባ ትርክት ያስከተለው ችግር ነው ይላሉ። እናንተም እንደምታውቁት ኦሮሚያ ስትኖሩ የኦሮሞ ሕዝብ ወንድማችሁ የታችሁ ነው አብራችሁ እየኖረ ነው፣ አብራችሁ እየሞተ አብራችሁ እየሰራ አብራችሁ ያደገ ነው። እዚህ ያሉ ህጻናት እዛ አካባቢ ከሚኖሩ ወንድሞቻቸው ጋር አብረው መኖርን ይመርጣሉ። በቋንቋ ይግባባሉ፣ ይነጋገራሉ። አማርኛ ማይችሉ ልጆች አሉ። ለምንድነው ከሀገራችን ያስወጣችሁን የሚሉ የሚጠይቁን ልጆች አሉ ከህፃናት። ስለዚህ ይህ አጠቃላይ በተሰራብን ስራ የተፈጠረ ችግር ነው። በሁሉም አካባቢ እኛን የመወጣት አጠቃላይ ዘመቻ ነው። በሚሊዮኖች የሚቆጠር የወሎ የጎጃም የጎንደር ሰው ነው የሚለው የሸዋ ሰው ነው የሚለው የመፈናቀል ችግሩ በዘላቂነት የሚፈታው ግን እንደ ርዕሰ መስተዳድሩ አብሮነትን ማጎልበስ ይቻል ነው። በዘላቂነት የመፈናቀልና የሞትን ችግር ለመፍታት ዋናው መፍትሄ አንድነት ነው፣ ወንድማማችነት ነው። ይህን ህዝብ የምናድነው በህዝቦች መካከል ያለውን ግንኙነት በጣም በማጥበቅ ነው። ስለዚህ ከዚህ አንጻር የምንሰራቸው ስራዎች አሉ። ሁለቱ ክልል መንግስታት በጋራ እየሰራ ነው። ከሁሉም አካባቢ የተፈናቀሉ ሰዎችን እንዲመለሱ ኦሮሚያ ክልል ከእርሰ መስተዳድሩ ጀምሮ ዝግጁ ናቸው። ይህን ለመስራት አንድ ታስክ ፎርስ አቋቁሞ እየተንቀሳቀሱ ነው። እሱ ግምት ውስጥ አስገብታችሁ እራሳችሁን ስነ ልቦናችሁን አዘጋጁ። ወደ አካባቢ ለመመለስ የሚፈልግ ሰው ሲወስን ተሽከርካሪ ይቀርባል፣ እንሰደዋለን። ያልፈለገ ደግሞ ይሄኛው ኑሮ የሚመረጥ ካለ ለተወሰነ ጊዜ ብቻ ነው። Va a correr ese mincholo. መታወቅ ያለበት ነገር በሰፈራ ጣቢያ በካምፕ መኖር የሚቻለው በጣም ለተወሰኑ ጊዜያት ነው። ከኦሮሚያ እና ቤንሻንጉል ክልሎች የተፈናቀሉትን ጨምሮ በክልሉ ውስጥ በሰሜን ሸዋ እና ኦሮሞ ብሔረሰብ ዞኖች በተቀሰቀሰው ግጭት የተፈናቀሉትን ወገኖች ወደ መኖሪያ አካባቢያቸው የመመለስ ስራ መጀመሩን ያመለከቱት አቶ አገኘሁ በደቡብ ወሎ ዞን የሚገኙትንም ተፈናቃዮች ወደ ቀድሞ ቀያቸው ለመመለስ ስራዎች እየተሰሩ መሆናቸውን ጠቁመዋል። እናንተ ማምረት የለመዳችሁ፣ ምርት ማፍረስ የለመዳችሁ፣ ስንት ስራ መስራት የለመዳችሁ ሰዎች እጃችሁን አሳስራችሁ እዚህ ስትቀመጡ ከሁሉ በላይ የስነ ልቦና ጫናው እዚህ ላይ ነው። ስለዚህ እኔ አሁን የምነግራችሁና የምመክራችሁ ከኦሮሚያ ብሔራዊ ክልላዊ መንግስት ጋር ባደረግነው ስምምነት መሰረት አካባቢያችሁ ነፃና አስተማማኝ በሆኑት አካባቢዎች የመጣችሁ ሰዎች አንዳንዶቻችሁ በስጋት ነው የመጣችሁ፣ አንዳንዶቻችሁ በተጨባጭ ጣት ደርሶባችሁ ነው የመጣችሁ። ስለዚህ ሰላም የሆነበት አካባቢ ላይ ወደ ቦታችሁ እንድትመለሱ እየተነጋገር ነው ያለ። ይሄ ማለት እዛ አካባቢ ችግር ኑሮ ችግር ባለበት ሂዱ እያል ነው። ሰላም መኖሩን ሳናረጋግጥ ወደ ግብይ አንመልሳችሁ፣ አንመልሳቸው ችግር እስካለ ድረስ እዚህ ተቸግረን አብረን እየተጋገዝን እንኖራታለን እንጂ እዛ ሄዳችሁ የሆነ ችግር ይግጠማችሁ አንልም። ነገር ግን የኦሮሚያ ክልል ወረዳ አመራሮችን አግኝቼ አወያየቻለሁ። ለምሳሌ አሊ ደንጎሮ ወረዳ አመራሮችን አነጋገራ። የምስራቅ ወለጋ ዞና፣ የምዕራብ ወለጋ ዞና አመራሮችን ወረዳ አመራሮችን አግኝተን አነጋገራ። ስለዚህ እሚሻለው ወደየ አካባቢያችሁ በፍላጎታችሁ ላይ ተመስርታችሁ እንድትሄዱ እንድታስቡ፣ ይሄን ስራ እየሰራን መሆኑ እንድታውቁ ማለት ነው። በተለይ የክረምቱ የእርሻ ወቅት ሳያልፍ ተፈናቃዮቹ ወደ ጉዳያቸው እንዲመለሱ ጥረት እየተደረገ መሆኑን አውስተዋል። አሁን ክረምቱ ወቅት ነው፣ ወደ እርሻ ስራ መግባት መቻል አለባቸው። ስለዚህ ክረምቱ ሳያልፍ ቶሎ ወደ እርሻ ስራ እንድትመለሱ ከሆነ ወደየ አካባቢያችሁ ከየ አካባቢ አመራር ጋር ተነጋግረን የምትመለሱበት ሁኔታ እያመቻችል እስከምትመለሱ ግን አስፈላጊ የመጠለያ አስፈላጊ የሕክምና አስፈላጊ የዕለት ደራሽ ቀለ 15 ኪሎ ለሚሰጥ ለአንድ ነብስ ዓለም አቀፍ ስታንዳርዱ 15 ኪሎ እህል ለሚሰጠው እናንተ መስፈር መርዳት የለመዳችሁ ሰዎች በአስራአምስት ኪሎ ስንዴ ልትኖራቸው ነው ችግሩ ዳግም ተከስቶ ለሌላ ሰብአዊ ቀውስ ምክንያት እንዳይሆን ግን መንግስት በትኩረት እየሰራ መሆኑን አስረድተዋል። እነዚህ በተወሰኑ አካባቢዎች ላይ የደረሰው ችግር ደግሞ እንዳይቸግ እንዳይበጣ፣ እንዳይፋፋ አሁንም እዛ አካባቢ ያሉ ሰዎች ተረጋግተው እንዲኖሩ ስራ እየሰራ ነው። ህግ የማስከበር ስራ እየተሰራ ነው። በተለይ ይሄንን ስራ የሚፈጽመውን ጽንፈኛ ኃይል እርምጃ ለመውሰድ እየተሞከረ ነው። ከሱ ጋር ተባብሮ የሚሰራም የውስጥ ተላላኪም እሱም ላይ እርምጃ እየተወሰደ ነው። አሁን አካባቢዎች አብዛኞቹ ሰው የሚፈናቀለባቸው አካባቢዎች ታነሷቸው አካባቢ ምስራቅ ወለጋ፣ ምዕራብ ወለጋ በጣም ጥቂት ቦታዎች ካልሆነ በስተቀር አብዛኛው ሰላም የማድረግ ስራ እየተሰራ ነው። ከኦሮሚያና ከአማራ ክልል የተውጣጡ ልዑካን ቡድኖች ወደ ዞኑ የገቡ ተፈናቃዮችን ከሳምንት በፊት ጎብኝተው ነበር። ጉብኝቱ ተፈናቃዮቹ ያሉበትን ሁኔታ ለመረዳትና ተጨባጭ እርምጃ ለመውሰድ የሚያስችል እንደሆነ የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ ጠቅሰዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።